የአሜሪካ ድምፅን ጨምሮ አምስት የዩናይትድ ስቴትስ ሲቪል ዓለም አቀፍ የዜና ማሰራጫ አውታሮችን ለሚመራው የመንግስቱ የሚዲያ ኤጀንሲ ዋና ስራ አስፈጻሚነት የተጣጩት የማይክል ፓክ ሹመት የህግ መወሰኛ ምክር ቤቱን የውጭ ጉዳዮች ኮሚቴ ሁንታ አግኝቷል። የምክር ቤት ሪፖርተራችን ካትሪን ጅፕሰን ያጠናቀረችው ዘገባ ለሰለሞን አባተ ያቀርበዋል። የዩናይትድ ስቴትስ ዓለም አቀፍ ሚዲያ ኤጀንሲ ዩኤስኤጂኤም በበላይነት የሚያስተዳድራቸው ዓለም አቀፍ ሲቪል የስርጭት መረቦች ቪኦኤ፣ ራዲዮ ሊበርቲ ተብሎ የሚታወቀው ነጻይቱ አውሮፓ ራዲዮ፣ የኩባ ብሮድካስቲንግ ቢሮ፣ ነጻ እስያ እንዲሁም በአረብኛ የሚያሰራጩትን አልሁራ ቴሌቪዥንና ራዲዮ ሳዋን ያቀፈውን የመካከለኛው ምስራቅ የስርጭት መረቦችን ነው። የኮሚቴው የትናንት ውሳኔ ያለፈው 12 ላስር በሆነ የፓርቲ ወገን በለየ ድምፅ ሲሆን በሴኔቱ ውስጥ አብላጫ መቀመጫ ያላቸውና ኮሚቴውንም የሚቆጣጠሩት ሪፐብሊካን አባላት የይሁንታ ድምፅ ሲሰጡ ዴሞክራቶቹ ተቃውመዋል። የዘጋቢ ፊልሞች ሰሪ የሆኑት ማይክል ፓክ የሹመት ጉዳይ ሁለት ዓመት ለሚሆን ጊዜ ሲጓተት የቆየ ሲሆን ከምክንያቶቹ አንዱም በግል ስራቸው ውስጥ ራሳቸውን ያለ አግባብ ጠቅመዋል የሚል ክስ አለባቸው በሚል ዴሞክራቶቹ ሴናተሮች ያነሱት ስጋት እንደሆነ ተገልጿል። ባለፈው ሳምንትም የዋሽንግተን ዲሲ ዋና አቃቤ ሕግ ቢሮ ፓክ ፐብሊክ ሚዲያ ላብ ከሚባለው የተቋቋመው ለትርፍ ያልሆነ ድርጅት ገንዘብ ሕጋዊ ባልሆነ መንገድ አውጥተው ለንግዳቸው አውለው እንደሆነ እፈትሻለሁ በሚል ምርመራ በመክፈቱ ኮሚቴው ሊሰጥ የነበረው ድምፅ ተላልፏል። ያንን መሸጋገር ተከትሎ ዋይት ሀውስ ተቃውሞ ያሰማ ሲሆን ፕሬዚደንት ትራምፕ ፓክን እንደሚደግፉ ተናግረዋል። የትናንቱም ድምፅ ከመሰጠቱ በፊት የዋሽንግተን ዲሲው አቃቤ ህግ ምርመራውን እስኪጨርስ የፓክ ሹመት ጉዳይ እንዲሸጋገር ዴሞክራቶቹ ሴኔተሮች ያደረጓቸው በርካታ ጥረቶች ከሽፈዋል። የኮሚቴው ሊቀመንበር ጂም ራይሽ ግን የሀገሪቱ ጠቅላይ አቃቤ ህግ መስሪያ ቤት ሂደቱ እንዲዘገይ ቢጠይቅ ኖሮ ያዘገዩት እንደነበር ጠቁመው ያ ግን አለመሆኑን ተናግረዋል። የሚስተር ፓክ ቃል አቀባይ ለተባለው ሁሉ መልስ እንዲሰጡ ቪኦኤ ጥያቄ አቅርቧል። የእጫቸው ሹመት ለሁለት አመታት መጓተቱ እንዳበሳጫቸው ፕሬዝዳንት ትራምፕ ሰሞኑን ተናግረው ነበር። ሚስተር ፓክ ሹመታቸው ቢጸድቅ ቪኦኤን ጨምሮ ነጻና ሚዛናዊ ዘገባዎችን እንዲሰሩ ሕግ በሚያዛቸው ሌሎቹም የዩኤስኤጂኤም የስርጭት ተቋማት ላይ የፖለቲካ ጫና ያሳድሩ እንደሆነ ባለፈው መስከረም በኮሚቴው ፊት ተጠይቀው ነበር። ፓክ ሲመልሱ መላው ኤጀንሲ በሪፖርተሮቹ ነጻነት ላይ የተመሰረተ ነው ዜናዎችን እንዴት መስራት እንዳለባቸውና ምን ማለት እንዳለባቸው በማንም የፖለቲካ ጫና አይነገራቸውም። ያለዚያ መተማመን ኤጀንሲው ሙሉ በሙሉ ውድቅ የሚሆን ይመስለኛል ብለዋል።